የአሜሪካ ድምጽ ነው በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቻነል 57 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ አድማጮቻችን የቅዳሜ ጥቅምት 2 2017 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። ቆንጅት ታዬ አስተናብራለሁ። እንደ ወትሮ ፕሮግራማችንን በዓለም ዜና እንከፍታለን። በማስከተል እኛ ኢትዮጵያ መንግስት ያስወጣን በቃ ምንም አይነት ክፍያ መሆን ምንም አይነት ነገር እንዳይጠይቀን እኛ ዜጋውን ከዚ ሀገር መውጣት ነው የምንፈልገው። የሰማችሁት በእስራኤልና በሄዝቦላ ጦርነት ለከፍተኛ አደጋ መጋለጣቸውን ከነገሩን ሊባኖስ የሚኖሩ ኢትዮጵያውያን መካከል የአንዲቱን ድምፅ ነው። ሰላማዊት ግርማ ትባላለች፣ ለምሽቱ ይዘነዋል። በኢትዮጵያ የበጎ ፈቃድ አገልግሎትን ለማስተዋወቅ ደግሞም ለወጣቶች የስራ እድል በመፍጠር ስራ የሚተጋውን እንደ ራሴ የወጣቶች ማህበር ስራዎች እንቃኛለን። በሁለተኛው አጋማሽ ሳምንታዊው መዝናኛችሁ የሙዚቃ ቃና ተዘጋጅቷል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ወደ ዜናው እንለፍ። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የድንበር የለሽ የሐኪሞች ቡድን ሰራተኞች በሱዳን ዜጎች በአስከፊ ሰቆቃ ውስጥ እንደሚገኙ ተናገሩ። የዓለም አቀፉ ድንበር የለሽ ኤምስፍ የእርዳታ ሠራተኞች አርብ ዕለት የሱዳን ሕዝብ በእርስ በርስ ጦርነቱ ወደ ከፍተኛ የምግብ እጦት እያመራ በመሆኑ ከፍተኛ የሆነ ቅዠት ውስጥ እንደሚገኝ ገልጸው ተፋላሚ ወገኖች ሰብአዊ እርዳታ እንዲደርስ እንዲያደርጉ ተማጽነዋል። ቁጥራቸው እጅግ አነስተኛ ከሆኑና በሱዳን እየተንቀሳቀሱ ከሚገኙ ጥቂት ዓለም አቀፍ ተቋማት መካከል አንዱ የሆነው የድንበር የለሽ ሐኪሞች ቡድን ግጭቶች ወዳሉባቸው ስፍራዎች እጅግ የተገደበ ተደራሽነት እንዳለው ጨምሮ አስታውቋል። በናይሮቢ በተካሄደው በዚሁ መግለጫ በሱዳን ወደ ግማሽ ያህል የሚሆነው ወይም 26 ሚሊዮን የሚደርሱ ዜጎች አስጊ የሆነ የምግብ ደህንነት ዋስትና ችግር ተጋርጦባቸዋል ሲል አስታውቋል። የተቋሙ አስተባባሪ ክሌር ሳን ፊሊፖ ከዚህ በኋላ እየተነጋገርን ያለነው ስለ አጣዳፊነቱ አይደለም፣ እየተናገርን ያለነው እጅግ አሰቃቂ ስለሆነው የተመጣጠነ ምግብ እጥረት ነው በማለት የጉዳቱን ጥልቀት አስረድተዋል። ሳን ፊሊፖ የድንበር የለሽ ሐኪሞች ቡድን በሰሜን ዳርፉር ዛምዛም በተሰኘ መጠለያና በደቡብ ዳርፉር ኒያላ የስደተኞች መጠለያዎች በሚገኙ 32 ከመቶ የሚደርሱ ሰዎች ላይ ከፍተኛ የሆነ የተመጣጠን የምግብ እጥረት መመዝገቡን አስታውቀዋል። እስራኤል፣ ዜጎች ተጨማሪ የሊባኖስ ከተሞችን ለቀው እንዲወጡ አዘዘች። የእስራኤል ጦር ዛሬ ቅዳሜ በደቡብ ሊባኖስ ያሉ ሀያ ስድስት መንደር ነዋሪዎች ከአዋሊ ወንዝ በስተሰሜን ሰሜን ወደሚገኙ አካባቢዎች ለቀው እንዲወጡ አዟል። በወታደራዊ መግለጫው በአብዛኛው ቀድሞውንም ባዶ የነበሩት መንደሮች የእስራኤል ጥቃት ኢላማዎች መሆናቸውን ይጠቅሳል። የእስራኤል ጦር በመንደሮቹ የሂዝቦላ እንቅስቃሴ እየጨመረ በመምጣቱ እና ቡድኑ በዜጎች መካከል የጦር መሳሪያ እየደበቀ በመሆኑ ለነዋሪዎች ደህንነት ሲባል ዜጎች አካባቢውን ለቀው መውጣታቸው አስፈላጊ መሆኑን ገ ገልጿል። ህዝቦላ የጦር መሳሪያዎቹን በሰላማዊ ሰዎች መካከል መደበቁን አስተባብሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደ ኤሮፓውያን አቆጣጠር በ2006 በእስራኤል እና በህዝቦላ መካከል በተደረገው ጦርነት ወቅት አንድ ሚሊዮን የሚደርሱ ዜጎችን ካፈናቀለው ጦርነት የላቀ ቁጥር ያላቸው ሊባኖሳውያን ከመኖሪያ ቀያቸው መሰደዳቸውን ዛሬ ቅዳሜ አስታውቋል። በሌላ በኩል ጦርነቱን ለማስቆም እየተደረጉ ያሉ ዓለም አቀፋዊ ዲፕሎማሲያዊ ጥረቶች እስካሁን ድረስ አልተሳኩም። የሊባኖሱ ጠቅላይ ሚኒስትር ነጂብ ማካቲ ግን መንግስታቸው ለመንግስታቱ ድርጅት የጸጥታውን ምክር ቤት ሙሉና አፋጣኝ የተኩስ አቁም የሚል አዲስ ውሳኔ እንዲያወጣ ይጠይቃል ብለዋል። የሊባኖስ ጦር አርብ እለት እንዳስታወቀው እስራኤል በደቡብ ሊባኖስ ባደረገችው ጥቃት ሁለቱ ወታደሮቹ መገደላቸውን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ዩክሬንና ሩሲያ እያንዳንዳቸው በደርዘን የሚቆጠሩ የድሮን ጥቃቶችን አከሸፍን እያሉ ነው። ሩሲያ አርባ ስድስት የዩክሬን ድሮኖችን መታመጣሏን ስትናገር፣ በአንጻሩ ኪቭ ሀያ ሰባት የሩሲያ ድሮኖችን መትቻለሁ አለች። የዩክሬን አየር ኃይል ብዛታቸውና አይነታቸውን ሳይጠቅስ ከሩሲያ ድንበር በልጎሮድ ክልል አቅራቢያ ብዙ ሚሳኤሎች ተተኩሰዋል ሲል አስታውቋል። ሩሲያ 28 ሰው አልባ አውሮፕላኖችን በዩክሬን ላይ በተተኩስም ከእነዚህ ውስጥ 24ቱ በሱሚ፣ ፖልታቫ፣ ዲኒ ፕሮፔትሮቭስክ፣ ሚኮላየቭ እና ኬርሰን ክልሎች ተመትተው ወድቋል ሲል መግለጫው አክሏል። በተጨማሪም የዩክሬን ዋና የጦር አዛዥ ምንም እንኳን ዝርዝሩን ባይገልጹም የኪቭ ኃይሎች በምስራቃዊ ሩሲያ በተያያዘችው ሉጋንስክ ክልል የሚገኝ የነዳጅ ማከማቻ መጋዘንን መጥተው በሰዓት አቃጥለዋል ብለዋል። ይሁን እንጂ ሞስኮ ጥቃቱን እስካሁን አላረጋገጠችም። ነገር ግን የሩሲያ መከላከያ ሚኒስቴር ጦር ኃይል ሩሲያ በአንድ ጀንበር አርባ ሰባት የዩክሬን ሰው አልባ አውሮፕላኖች መጣሏን ገልጸዋል። ድሮኖቹ አስራ ሰባቱ በደቡብ ምስራቅ ክራስዶር ክልል 16ቱ በአዞብ ባህር እና 12ቱ በሩስክ ድንበር ላይ መውደቃቸውንም የጦር ኃይሉ ጨምሮ ገልጿል። የዓለም ዜናዎቹን አድምጠን ተመልሰናል። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ላይ የሚተላለፈው የቅዳሜ ጥቅምት ሁለት ፕሮግራማችን ይቀጥላል። ፕሮግራማችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ልታደምጡ ትችላላችሁ። አብራችሁን ቆዩ። በሊባኖስ ድንበር ላይ በእስራኤልና በሄዝቦላ መካከል የሚካሄደው ግጭት ተባብሶ ቀጥሏል። ግጭቱ አዲስ የሰብዓዊ ቀውስ ያስከተለ ሲሆን የተባበሩት መንግስታት ድርጅት እንደሚለው 200 ሺህ ሰዎችን አፈናቅሏል። በዚህ ጦርነት አጣብቂኝ ውስጥ የሚገኙትና ከቤት ንብረታቸው የተፈናቀሉት ኢትዮጵያውያን ታዲያ ለከፋ ችግር መጋለጣቸውን ተናግረዋል። የኢትዮጵያ መንግስት ዜጎቹን ከሊባኖስ ለማስወጣት ስራ እንደሚጀምር ቢያስታውቅም ያነጋገርናቸው ኢትዮጵያውያን ከምዝገባ ውጭ የታየ እንቅስቃሴ ባለመኖሩ በከፍተኛ ፍርሃት ውስጥ መውደቃቸውን ገልጸውልናል። ስመኝሽ የቆየ አነጋግራቸዋለች። ሰላማዊት ግርማ ያለፉትን ስድስት ዓመታት የኖረችው ከሊባኖስ ዋና ከተማ ቤሩት በስተደቡብ በምትገኘውና በብዛት የሺአ ሙስሊሞች በሚኖሩባት ድሃይ የተሰኘች ከተማ ነው። ድሃይ ግን አሁን የእስራኤል ቦምብ የሚዘንብባት የጦርነት አውድማ ሆናለች። ከሁለት ሳምንት በፊት እስራኤል በሄዝቦላ ላይ በከፈተችው አዲስ ጥቃት ህንፃዎች ወደ ፍርስራሽነት ተቀይረዋል። የከተማዋ ነዋሪዎችም ድንገት የደረሰውን ጥቃት ለመሸሽ ቤት ንብረታቸውን ጥለው ተሰደዋል። ሰላማዊት ጥቃቱ የጀመረበትን የመጀመሪያ ቀን እንዴት አስታውሰዋለች? የመጀመሪያው የፍንዳታው ጊዜ ቤቱ በቃ እንዴት ነው መሬት መንቀጥቀጥ አይነት በቃ በጣም እኛ የሁሉም ሰው ህንፃው የራሱ ህንፃ ነው የመሰለው። እና መሬት ወርደን በኋላ ላይ ተረጋግተን ከሰላሳ ደቂቃ ምናምን በኋላ ነው እዛ ቦታ ላይ ራሱ መሆኑ ያወቅነው እንጂ ሁላችንም ነዋሪዎች፣ የቤይሩት ነዋሪዎች በሙሉ የራሱ የቤቱ ህንፃ የተመታ ነው የመሰለን። እና ከዛ ማታ ሆኑን ሜሴጅ ላቁ አምስት መቶ ሜትር ምናምን ምናምን ውጣሉም በቃ ሌሊት ነው የምንሄድበት የለንም ያልተነጋገሹ ያልተዘጋጀ የትም ሄጃችን ወተን ውጭ አደርን አራሽ የሚባሉ አካባቢ ወደ ሶስት ሰዓት አካባቢ ነው ልጆችም ስለነበሩ ህዝብም እንዳለ ነዋሪውም አብሮ እንዳለ የወጣው። ሰላማዊት ከቤቷ ስትወጣ ከለበሰችው ልብስ ውጪ ምንም አልያዘችም። ከዚያን ቀን ጀምሮም የረባ እንቀልፍ አልተኛችም። ጥላው የወጣችው መኖሪያ ቤቷ ባለበት ይኑር አይኑርም አታውቅም። ምንም አይነት ነገር ህይወታችንን ከዛ አካባቢ ከመውጣት በስተቀር ይርዘን የወጣ ነው ነገር የለም። አሁን እንደምታዩ ሀያ አራት ሰዓት የቀጠለ ድብደባን ያለው ተመልሰን ሄደን ያለንበት ቦታ እንዴት እንደሆነ ምኑ እንዴት እንደሆነ ለማየት ራሱ የምንችልበት ሁኔታ ያለ ጭራሽ ማሰብ ራሱ አንችልም፣ ወደዛ ስለመሄድ ያለፉትን አስር ቀናት መስዋዕት የተሰኘ የኢትዮጵያውያን ማህበር ባደረገላት ድጋፍ መቆየቷን ለምትገልጸው ሰላማዊት በሊባኖስ የነበራት ኑሮ ያን ያክል የሰመር አልነበረም። የሀገሪቱ የፖለቲካ አለመረጋጋት የኮቪድ ወረርሽኝና እንደ አውሮፓውያን አቆጣጠር በሀያ ሀያ በቤሩት ወደብ ላይ የተከማቸ አሞኒየም ናይትሬት ፈንድቶ ያስከተለው ከፍተኛ ጉዳት በኢኮኖሚው ላይ ያደረሰው ጫና ኑሮን ከእጅ ወደ አፍ አድርጎባታል። በዛ ላይ ህጋዊ ወረቀት የላትም። በህይወቷ ግን እንዲህ አይነት ከባድ ጊዜ አይታ እንደማታውቅ እምባ እየተናነቃት ትናገራለች። እንደዚህ ብዬ ራሱ ማውራት ራሱ እኔ በህይወቴ አላውቀውም። ይሄ እንዲወጣ ማንም ሰው አያውቀው። በጣም ከባድ ነበረ። በጣም ያለቅሳሉ ሰዎች። የምትቆሚበት መሬት ሁሉ ሚመታ ነው የሚመስልሽ። ምንም ነገር አታውቂም። ነዋሪው እንደዚያው እነሱ ከሚጋጠሟቸው ጦርነቶች ጋር በተያያዘ ሰዎች ልቀ ራቅ በሉ እንደዚህ እንደዚህ ያለበት ቦታ እንዳትቀመጡ እንደዚህ እኛ ማን ምን ይሁን የምትኖሪው ህንፃ ማን እንዳለ ምን እንዳለ የት እንደሆንሽ እንዴት እንደሆንሽ ምንም አናውቅም። እኛ የት መሄድ እንዳለብን እንዴት ማድረግ እንዳለብን በወቅቱ በጣም የተቸገር ነው። እምባሲ አካባቢ በጣም የማዳም ቤት ልጆች እያወጡ እየጣሏቸው እነሱ የሚሳፈሩትም እየተሳፈሩ የሚሄዱትም እየሄዱ በጣም ብዙ ህዝብ ነው ያለው። እምባሲ እኛ በወቅቱ መሄድ ፈልገን ነበረ፣ ግን እምባሲ በጣም ነው ድምፁ የሚረብሸው። እዛ በሚመታሳት በቃ የእምባሲው አንድ አይነት ነው። ምክንያቱም አሁን እንዳየ ከምልሽ ቦታ እምባሲው የአንድ ሰፈር እራሱ የማይሆን ነው ልዩነት ያለው ቦታው። ሰኞ መስከረም 13 ቀን እስራኤል ድንገት ማዝነብ በጀመረችው የቦምብ ናዳ ልክ እንደ ሰላማዊት ህይወት የተመሰቃቀለባቸው በመቶና በሺዎች የሚቆጠሩ ኢትዮጵያውያን ነፍሳቸውን ለማዳን በየአቅጣጫው ተበታትነዋል። በሊባኖስ የሚገኘው የኢትዮጵያ ቆንጽላ ጽሕፈት ቤትም የተወሰኑትን ቢያስጠልልም አብዛኞቹ መውጫ አጥተው ወይም በፍርሃት አደጋ ውስጥ እንዳሉ እኛ ለእኛ በስደት የተሰኘው ድርጅት መስራችና መሪ ባንቺ መር ትገልጻለች ሁሉ ነው እየተፈናቀለ ያለው። ሊበኔሶችም፣ የእኛም ስደተኞችም፣ የሁሉም ሀገር ዜጎች ማለት ነው። ሰው ቤት የሚኖሩት እንግዲህ የተፈናቀሉ አሉ፣ ከአሰሪዎቻቸው ጋር በየመጠለያ ያሉ ከአሰሪዎቻቸው ጋር በየዘመድ ቤት፣ እንደዚሁም ደግሞ አሰሪዎቻቸው ጥለዋቸው የሄዱ በር ተዘግቶባቸው በተለያዩ ድርጅቶች ወይም በቀይ መስቀል ሬስኪው እየተደረጉ ያሉ ልጆች አሉ። በር የተዘጋባቸው፣ በርም ክፍት ሆኖ አሰሪዎቻቸው አምልጠው ጥለዋቸው የሄዱ በየኤጀንሲ ቤት የተዋቸው መንገድ ላይ የተዋቸው ልጆች አሉ። እንደዚሁም ደግሞ እደጅ ያለ ወረቀት የሚኖሩ እህቶቻችን በብዙ ችግር ወጥተው ለአምስት አመት ሲንከራተቱ የነበሩ እህቶቻችን ደግሞ በተጨማሪ ሌላ ችግር የደረሰባቸው ከየቦታው ያው እየተፈናቀሉ ነው። ከየቦታው እየተፈናቀሉ ነው። እስካሁን ድረስ እንደ እነ አይ እንደ ወርልድ ፉድ ኦርጋናይዜሽን ኢሴ ትልልቁ ድርጅቶች እስካሁን ድረስ ምንም ማለት ድጋፍ አላረጉ። ባንቺ እንደምትለው የሊባኖስ መንግስት በጥቃቱ ለተፈናቀሉ ዜጎቹ ትምህርት ቤቶችን ጨምሮ የተለያዩ የመጠለያ ስፍራዎችን ቢያዘጋጅም ስደተኞችን ግን አይቀበልም። በዚህም ምክንያት ኢትዮጵያውያንን ጨምሮ የውጭ ስደተኞች በተደራጁ የማህበረሰብ ተቋማትና በግለሰቦች ብቻ እየተረዱ መሆናቸውንም ትናገራለች። እኛ ለኛ በስደት የራሱ መጠለያ ባይኖረውም ለኢትዮጵያውያንም ሆነ ለሌሎች ሀገራት ዜጎች ጊዜያዊ ድጋፎችን ይሰጣል። እንዴት ዬ እንደምገልጽልሽ አላውቅም። ብዙዎቹ በቃ ሻማ ታይዝ ሆኖ ነው የሚገኙት። ግማሹ ያው ፍንጣሪም ያቆሰለው አለ። መንገድ ላይ ውላ የወለደች ምጥ ይዟት የነበረች ኢትዮጵያ ይውላለች። ስራታቸው ኮሽ ባለ ቁጥር ያለው ድንጋቄ ያዩት ሻማ አለ። በተለይ በተለይ ደግሞ ልንመታ ነው እዚህ አካባቢ ላይ ውጡ ብለው አስራ አምስት ደቂቃ አስር ደቂቃ ትንሽ አጭር የሆነ ጊዜ በሚሰጡበት ሰዓት የእኛ ልጆች እንዳለ ማይግረንቶች የሰቤት ሰራተኞች በአጠቃላይ መኪና የላቸውም። ልጅ ያላቸው አሉ፣ የታመሙ አሉ። በዛ ቅጥበቶች ለመውጣት ያለው ጭንቀት ያለው ነው ፍራቻ በጣም የሚያሳዝን ነው። ምክንያቱም ቋሚ የሆነ አካል የለም እነሱም ከአንድ ቦታ ወደ አንድ ቦታ ማምጣት የሚችል መግባት የምንችልበት ቦታ አለ፣ መግባት የማንችልበት ቦታ አለ። ለእኛው ለራሳችን ማለት ነው። ሌሎችም ድርጅቶች እንደዛ መግባት የማይችሉበት ኤምባሲዎች መግባት የማይችሉበት ቦታ አለ ሴት ያልሆነ መስዋዕት የተሰኘው የኢትዮጵያውያን ማህበርም ከደሃዬ የተፈናቅለው ወደ መሀል ሊባኖስ የሚመጡትን ኢትዮጵያውያን እየተቀበለ ድጋፍ ለማድረግ ጥረት እያደረገ ነው። ከማህበሩ አባላት መካከል አንዷ የሆነችው መላክ ኃይሌ ለተፈናቃዮቹ እርዳታ እያደረጉ ካሉ የቤሩት ነዋሪዎች መካከል አንዷ ናት። አሁን እንኳ በቀደም ዕለት ሳምንት አርብ ዕለት ማለት ነው አርባ ስድስት ልጆች በአይኔ ያየሁትን ነው የምነግርሽ። አርባ ስድስት ልጆች አንዴ እህታችን ተቀብላቸው እዛ ሄደን ምግብ፣ አልባሳት፣ የሚተኙበት ምናምን ነገር አዘጋጀንላቸው። በአይኔ ያየሁትን ነው የምልሽ። ከዚህ የበለጠ ደግሞ ትናንትና መአት ልጆች እንደዙ ተፈናቅኖ መጥተው የምግብ እርዳታ ስናደርግላቸው ነበር። አሁን ኢምባሲው ሼልተር ፈቅዶልናል። ሼልተር አለ ግን ሼልተሩ እንዳታ የሚፈነዳበት አካባቢ፣ የሚመታበት አካባቢ ቅርብ ስለሆነ አብዛኛዎቹ እዛ ውስጥ ለመግባት በጣም ይፈራሉ። እኛ ወዳለንበት አካባቢ ነው የሚመጡት። መላክ የምትኖርበት መሀል ሊባኖስ ለጊዜው ሰላማዊ ይሁን እንጂ ነገ ምን ሊፈጠር ይችላል የሚለው ፍርሃት ግን ሁሉም ጋር ተመሳሳይ ነው ትላለች። በብዛት በብዛት ያው ሸአ የሚባለው የህዝቡላ ደጋፊዎች ያሉበት አካባቢ ነው እየተመታ ያለው። ወደኛ አካባቢ እስካሁን አልተመታም። ባይመታም ግን ፍርሃቱ እንዳለ ነው ሁሉም አሁን ስራ አቁሟል። ስራ እየሰራ አይደለም። ሁሉም እርዳታ ጠባቂ ነው። ሁሉም ሰው አገሩ መግባት ነው የሚፈልገው። በቋፍ ነው ያለው። ትንሽ ኮሽ ባለት ቁጥር ሁሉም በቃ እያለቀሰ እየፈራ ዛሬ በቃ ዛሬ ቀን የት ቦታ ነው የሚፈነደው? ዛሬ ሞት የሆነ ዛሬ ቀን የሆነ ነገር ሆነ ብለው በጣም ደንግጠው ነው ያሉት። በጣም እየፈሩ ነው ያሉት። ከደሀዬ እምብዛም በማይርቀው የኢትዮጵያ ቆንጽላ ጽሕፈት ቤትም የተጠለሉት ኢትዮጵያውያን ከፍተኛ ፍንዳታዎችን ይሰማሉ። ሰላማዊት ይህን ድምፅ መቋቋም ባለመቻሏ ወደ መሀል ሊባኖስ ለመሄድ ተገዳለች። እዛም ሆና ግን ከአሁን አሁን እንደገና ሽሹ የሚል የጽሁፍ መልእክት ሊመጣ ይችላል ብላ ስለምትፈራ እንቅልፍ እንደማይወስዳት ትናገራለች። እኔ ዛሬ ቢያበሉኝ ፍርሃቴን ሊያስታግስልኝ አይችልም። ያለውበት ህይወቴ የምናሳልፈው እያንዳንዱ ለሊት ነገን አይደለም ማስ ማደሬን ጠዋት ነግቶ ራሴ ማግኘቴ ነው ማስብ እንዲደርስልን ሰላማዊ ትም ሆነች ሌሎች በቤሩት አጣብቂኝ ውስጥ የሚገኙ ኢትዮጵያውያን የሚፈልጉት ወደ ሀገራቸው መመለስ ነው። የኢትዮጵያ ቆንጽላ ጽህፈት ቤት ከሊባኖስ መውጣት የሚፈልጉ ኢትዮጵያውያን እንዲመዘገቡ ባቀረበው ጥሪ መሰረትም ተመዝግባለች። እስካሁን ግን ምንም ነገር የለም። እኛ ኢትዮጵያ መንግስት ያስወጣን በቃ ምንም አይነት ነገር አሁን ምንም አይነት ክፍያ መሆንም ምንም አይነት ነገር እንዳይጠይቀን እኛ ዜጋውን ከዚ ሀገር መውጣት ነው የምንፈልገው ምንም ምንም አይነት ነገር ልብስ ልብስ ምንም ሻንጣችን ማምጣት ምንም አንፈልግም። በቃ ራሳችን ለብሳችን ይዘን ከዛ አገር መውጣት ለምንፈልገው ሁሉም በቃ የሚዲያ አካላት ድምፅ እንዲሆነን እንፈልጋለን። ምንም አይነት ነገር እንዳይጠይቀ ኢትዮጵያ መንግስት መጥቶ ብቻ እንዲያወጣ ለምንፈልገው ከዚህ ህይወት ከዚህ ሰቀቀን። እኔ አስር ቀን ሆኖኛል እንቅልፍ እንኳን ባይኔ ከተኛ ምክንያቱም መተኛት አንችልም። ሜሴጆች ይላካሉ። ይሄን ሰፈር ልቀቁ፣ ይሄን ሰፈር እንደዚህ ያልጉ ትባያል። ስለዚህ ያንን ነገር መከታተል አለብሽ። ቁጭ ብለን ነው የምናየው የገባንንም ያልገባንንም እየጠየቀን ሰዎችም ጋር ምናምን ዛሬ እንዴት ነው ነገር እንዴት ነው እያለ እና በፍርሃት ነው ያለ ነው በሰቀቀን ህዝቡ እንዳለን በጉዳዩ ላይ ከኢትዮጵያ ቆንስላ ጽህፈት ቤትም ሆነ ከኢትዮጵያ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኢትዮጵያ መንግስት ዜጎቹ በአስቸኳይ ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻች የምትጠይቀው ባንቺ ያ እስከሚሆን ድረስ ኢትዮጵያውያንም ሆኑ ሌሎች ስደተኞች መጠለያና ምግብ የሚያገኙበት መንገድ እንዲመቻች ትጠይቃለች። ሁሉም ስደተኛ ይኖራል ከህብረተሰቡ ከሌለ ሚስጋ ጋር ወይ ሰው ቤት እየሰራ ነው፣ ወይ ደግሞ ተከራይቶ እየኖረ ነው። ቤተሰብ መስርቶ የሚኖራለ ያው እንዴት ነው? ችግሩ ሲመጣ ቦንቡ ሲመጣ አይለይም። አካባቢ ላይ ያለውን ሰው ነው የሚመታው፣ እና ለሁሉም እኩል የሆነ መቀለያም ሆነ መድኒት አቅርቦትም ሆነ ሬስኪውም ሆነ ለሁሉም ነው እኩል መደረግ ያለበት። ማስብ ሂዩማኒቲ መቅደም አለበት። በዚህ ሰዓት ላይ እነሱ ለይተው እንደማይነቱ እርዳታውም ደግሞ ተለይቶ መስጠት የለበትም ባይነኝ። እስራኤል በቤሩትና አካባቢዋ የምታካሄደውን የአየር ጥቃት ቀጥላለች። ከፍተኛ ፍንዳታዎች የሚያስከትሉት ጭስና ነበልባልም ከየአቅጣጫው መታየቱን ቀጥሏል። በየዕለቱ የእናቴንና የቤተሰቦችን የጭንቀት የስልክ ጥሪ መመለስ አቅቶኛል የምትለው ሰላማዊት ደግሞ ከቤተሰቦቿ ጋር በሰላም የምትገናኝበትን ቀን በናፍቆት ትጠብቃለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን እናመሰግናለን እንደ ራሴ የወጣቶች ማህበር በኢትዮጵያ የበጎ ፈቃድ ስራዎችን በማስተዋወቅ ማህበረሰቡን ለመርዳትና ለወጣቶች የስራ እድል ለመፍጠር በንቃት ይሳተፋል። የአሜሪካ ድምፅም ከማህበሩ ፕሬዚደንት ከአቶ ብሩክ አስቻለው ጋር በኢትዮጵያ የበጎ ፈቃድ አገልግሎት ባህል ወጣቶች የሚያጋጥሟቸውን ተግዳሮቶችና መንግስት ሊጫወት የሚገባውን ሚና በተመለከተ አነጋግሯቸዋል። አስማማ ዋየነን ያነጋግራቸው፣ ወደ ዝግጅቱ እንዝለቅ። በጎ ፈቃደኝነት በሀገራችን እንግዲህ ያው ባለማችን እጅግ ታዋቂ የሆነ ስራ ነው። ሰዎች በነፃ በፍላጎታቸው ሌሎችን ለመርዳት እና ለመጥቀም የሚሰሩት የማህበራዊ አገልግሎት ነው። በሀገራችንም አሁን አሁን በተለይ በወጣቶች ዘንድ በክረምት በጎ ፍቃድ፣ በበጋ በጎ ፍቃድ የተለያዩ ስራዎችን የሚሰራባቸው ኢኒሽቲቮች እናያለን። ስፔሻሊ በሲቪል ሶሳይቲ ኦርጋናይዜሽኖች እንደ እንደራሴም እንደ ሌሎችም ዩዝ ሌድ ኢኒሽቲቭዎች። ስለዚህ አሁን ላይ መነቃቃትና ና የበለጠ አብሮ መስራት በብዛት እየታየ የመጣበት ሁኔታ አለ። ስለዚህ በእናንተ ግምገማ በኢትዮጵያ አሁን በጎ ፍቃደኝነት ያለበት ደረጃ እንደው ወጣቶቹ ባህል ያደረጉበት ሁኔታ ነው ወይ ያለ ወይስ በሆነ ጊዜ ውስጥ ብቻ ተሰርቶ የሚቀርበት ሁኔታ ነው ያለው? በምን ደረጃ ላይ አገኛችሁት በጎ ፍቃድ አገልግሎትን በኢትዮጵያ? አሁን ላይ ከበፊቱ አንጻር በወጣቶች ኢንጌጅመንታቸው እየጨመረ እንደመጣ ማየት እንችላለን። እኛም እሱን ነው በስራችን የምናይ። ብዙ በጎ ፈቃደኛ ወጣቶች የሚሰሩበት ወጣቶችም፣ ያልሆኑም ከዛም እድሜ አለፍ ያሉ ሰዎችም በበጎ ፈቃደኝነት የሚያውቁትን እውቀት ጉልበታቸውን ለተለያዩ ኢኒሽቲቮች እኛ ለምናወጣቸው እየሰሩ ይገኛሉ። ስለዚህ ከበፊቱ አንጻር አሁን ላይ እየተሻለ ነው ማለት እንችላለን። ያው ባህል ደግሞ ብዙ ስራዎችን እና ሂደት ስለሚጠይቅ አይ ቲንክ ያ ወደዛ ፕሮሰስ እንደሚያድግ ተስፋ። ወጣቶችስ በዚህ በበጎ ፈቃድ ስራ ላይ ለመሳተፍ ያላችሁ ፍላጎት ምን ይመስላል? በእናንተ ወጣቶች ላይ ነው እየሰራችሁ ያላችሁት፣ እና እንዲያው ፍላጎቱ ምን ያክል ነው? ለዛስ የተመቻችን ነገር አለ ወይ? ተቋማትስ እነዚህ ወጣቶች በዛ ውስጥ እንዲሳተፉ እያበረታቷቸው ነው? በጣም ፍላጎቱ አለ። የሚገርም እኛ ቅድም ለማውራት እንደሞከርኩት ቮለንተርስ ኔትወርክ ወይም በጎ ፈቃደኝ ኔትወርክ የሚያደርጉበት አንድ ኢኒሽቲቭ በእንደራሴ ስር የጀመርነው ነው ነበር እና በተለያየ ባች በመከፋፈል ወጣቶችን አሰልጥነን በተለያዩ ስራዎች ላይ በበጎ ፈቃደኝነት እንዲሰማሩ ነው። ግን እኛ ከጠበቅነው ቁጥር በላይ ነው ያለውን ፍላጎት ያለው ይህ በጣም በጣም መስፋት ያለበት እንደሆነ እናያለን። በጥያቄው ልክ ደግሞ አድሬስም እየተደረገ እንዳልሆነ ካረንትሊ፣ ምክንያቱም ብዙ ስራ ስለሚጠይቅ እሱም ማየት ይችለናል። እና ለዚህም ደግሞ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት ትብብር አድርገው የበለጠ ሊሰሩ እንደሚገባ የሚያሳይ ነው። ምን ላይ ነው ወጣቶቹ በብዛት ኢትዮጵያ ውስጥ የተሳተፉ የሚገኙት የበጎ ፍቃድ ስራዎቹ? ወጣቶች የሚሳተፉባቸው አብዛኛውን ጊዜ በትምህርትና በስልጠና ነክ ስኪል ዴቨሎፕመንት እንዲሁም ደግሞ ኢዲኬሽን ላይ ፎከስ ያደረጉ ፕሮግራሞች የራሳቸውን ፐርሰናሊ ዴቨሎፕ የሚያደርጉበት ራሳቸውን የሚያሻሽሉበት፣ ስኪላቸውን ደግሞ ለሌሎች የሚያጋሩበት፣ የሀያው ተከፋፍሎ ሲታይ በተለያየ ሙያዎች ሊወሰድ ይችላል። ሙያና ሙያ ነክ የሆኑ ስራዎች ላይ ስፔሻሊ ከአይቲ ከ ግራፊክስ ዲዛይን ዲጂታል ኤሪያ ላይ ያሉ ነገሮች የበለጠ ወጣቶች በበጎ ፍቃደኝነት እንዲሰሩ እውቀቱንም እንዲያገኙ የበለጠ ዲማንድ ያለው እዛ ጋር ነው። እኛም ነገሮችን ወደዛ ለማምጣት ከሌሎች ጋር እየተባበርን ያለንበት ሁኔታ ነው። ቅድም እርስዎ የጠቀሷቸውን እውቀቶችን ለማግኘት እና ስልጠናዎቹ ወስዶ ለራሳቸው ለመስራት ነው ወይስ በሱ ዙሪያ ላይ የሚደረግ በጎ ፍቃድ ላይ ለመሳተፍ ነው? ትንሽ ግልጽ ማድረግ ስለሚፈልግ ነው። በዛ ውስጥ እነዚህ ወጣቶች የራሳቸውን እውቀትና በዛ ጉዳይ ላይ ያላቸውን አቅም ለማሳደግ ነው የሚጠቀሙበት ወይስ በእነዚህ ጉዳዮች ላይ ባሉ የበጎ ፍቃድ ስራዎች ላይ የታተፉት? እንደኛ ኤክስፔሪንስ ቅድም እንዳልኩ በንዳርሴ ወጣቶች ማህበር ያለው ቮለንተርስ ኔትወርክ ኦልሞስት ኒርሊ አንድ አመት እየሆነው ነው። በአለፍነው ጊዜያት ውስጥ ባለፉት ወራት ጊዜያት ውስጥ ተቀብለን በሁለት መንገድ ነው ወጣቶቹ በበጎ ፍቃደኝነት ሰርብ እንዲያደርጉ የምናደርገው እንደኛ በዛ ሙያ ኤክስፔሪንስ በሚፈልጉበት ስኪሉን ማግኘት በሚፈልጉበት ቦታ ላይ ከተለያዩ አብረናቸው ከምንሰራቸው ፓርትናሮች ጋር አውትሶርስ አድርገን የተወሰነ ጊዜ ሶስት ወር የአንድ ወር ከዛም ባነሰ ቀናት ውስጥ እዛ ያሉ ስራዎችን በመስራት በነፃ እውቀቱን ግን ኤክስፔሪየንሱን የሚካፈሉበት መንገድ እናመቻቻለን። ሁለተኛው ደግሞ በእንደራሲ ወጣቶች ማህበር የምንሰራቸው ስራዎች ላይ እነሱ ልክ እንደ ፋክተር ኦፍ ዲቨሎፕመንት በመጠቀም የአን ፕሮግራም ራን እንዲያደርጉት ሊድ እንዲያደርጉት እና የባለቤትነት ስሜት ይዘው በዛው የራሳቸውን ስኪል የሚያውቁበትን መንገድ እንዲፈጥሩ ነው የሚያደርገው። ስለዚህ በእነዚህ ሁለት መንገዶች ነው እየተጠቀምን ያለን። እስኪ በበጎ ፍቃድን በተመለከተ ዓለም አቀፍ ተሞክሮዎችን በእናንተ በዛ ጉዳይ ላይ እየሰራችሁ ከነበረ በዛ ጉዳይ ያሉ መረጃዎች ይኖራችኋል ብዬ አስባለሁ። እና እሱን እናንሳ እስኪ ዓለም አቀፍ ተሞክሮዎቹ በዚህ ውስጥ ያተረፉ ሀገራትን፣ አንዳንዱ ደግሞ አብረን በእናነሰው ጥሩ ነው ብዬ የማስበው እዚህ አሜሪካን ጨምሮ አንዳንድ ሀገራት በጎ ፍቃድ መስራትን የተለያዩ የቅጥር ሁኔታን ወይም የተለያዩ የመንግስት አገልግሎቶችን ለማግኘት እንደ አንድ መስፈርት ይጠቀሙታል። በጎ ፈቃድ ያገለገሉት የተሻለ እንዲያገኙ እንደ ማበረታቸው ይጠቀሙታል። እና እነዚህ ነገሮች በኢትዮጵያ እርስዎ መመልከት ችሏል ወይ? እንደዚህ አይነት ልማዶች አሉ? ልክ ነው። እንግዲህ አሜሪካንም እንደ ምሳሌ ብንወስድ በበጎ ፈቃደኝነት አገልግሎት በጣም ከሚታወቁ እና ደግሞ ያንም ለልማትም ሆነ ማህበረሰብንም ለመገንባት ከተጠቀሙ ሀገራት አንዱ አሜሪካ ናት። ስታክሲክሱን ቁጥሩን አሁን ማስታወስ አልቻልኩ። በብዙ ቢሊየን ዶላር የሚቆጠሩ አመታዊ የመንግስት ወጪዎችን ሆነ የሚሰሩ ስራዎችን በበጎ ፍቃድ አገልግሎት ብቻ በመሸፈን ያ ገንዘብ ወይም ያ ሪሶርስ ወደ ሌላ ወደሚያስፈልጉ ሪሶርሶች ኢንፑት መግባት የቻለበትን ሁኔታ ማየት እንችላለን ብዙ ኮሚኒቲዎችን ለመርዳት አገልግሎት ለመስጠት አሜሪካ እንደ ምሳሌ እንደ የቮለንትሪዝም ኤክስፔሪንሱ እጅግ በጣም ከፍተኛ እና ብዙ ኢኒሽቲቮች ከዛም እንደመጡ እናያለን። ከዛም ውጭ ግን ሌሎችም ሀገራት በአለም አቀፍ ደረጃ ንተርስ ሰርቪስ ኦቨርሲ ቪኤስኦ የመሳሰሉ ደግሞ በኤሮፕም በአሜሪካ የሚሰሩ አለም አቀፍ የሆኑ የበጎ ፈቃደኝነት ስራዎችን የሚያስፋፉ ተቋማት አሉ። እነዚህም ተቋማት እዚህም ኢትዮጵያ ውስጥ ከኛም ከመሰሉ ድርጅቶች ጋር አንድ ላይ በመሆን በዓሉን ለመፍጠር ኢኒሽቲቭን ለማሳደግ የተለያዩ ስራዎችን እየሰሩ ይገኛል። ስለዚህ ብዙ ነው ማግኘት የምንችለውና እያገኘን ያለ ነው። እንደ ሀገራችን ስናስበው እጅግ በጣም አነስተኛ ነው። ያ ደግሞ ከፍተኛ ቁጥር ያለው ወጣት ነው። በኢትዮጵያም ከሰብሳራን በታች ባሉ አፍሪካ ሀገራት ኢትዮጵያ ሜይን ሊድ ትወስዳለች። ስለዚህ ያ እንዲሆን እኛም እኛን ከመሰሉ ድርጅቶችም ጋር ከመንግስትም ተቋማት ጋር አንድ ላይ ለመስራቱን ፍላጎት አለን። ክረምት በመጣ ቁጥር የበጎ ፍቃድ ስራዎች በብዛት ኢትዮጵያ ውስጥ ሲነገሩ እንሰማለን። ቤቶችን ማደስ፣ የአነስተኛ ገቢ ያላቸው ማህበረሰቦችን ቤቶችን ማደስ፣ በተለያዩ ቦታዎች ላይ በአረንጓዴ ልማት ላይ የመሳተፍ ወይም ደግሞ በተለያዩ የትምህርት ሁኔታዎች ላይም ድጋፍ የመስጠት መንገዶች ላይ ወጣቶች ሲሳተፉ እንመለከታለን እና አሁን ባለው ሁኔታ ሁኔታው ከክረምት ባለፈ ቋሚ የሚሆንበት እድል ተፈጥሯል ብለው ያስባሉ ወይ? በመንግስት በኩል ሲም በማበረታታት በኩል በትክክል መንግስት ትኩረት ሰጥቶ እየሰራ ነው ብለው ያስባሉ? እሱንና በቀጣይ ምን መደረግ አለበት የሚለው እንደ መጨረሻ እናንሳ። በጎ ፍቃደኝነት ያው ህይወት እስካለ ድረስ ሁሉ ስራ አለ። ስለዚህ ስራ ደግሞ የሚሰራው ወይዘር በጎ ፍቃደኝነት ያው ያለ ገንዘብ ወይ ያለምንም ኢንሴንቲቭ ይባል እንጂ ያም በመስራት ፐርሰናሊም በህሊናም በአእምሮ የምናገኘው ሳትስፋክሽንም ቤኔፊትም አለ። ግን አጠቃላይ እንደዛ ተብሎ ስለሚታይ ነው። እንደኛ እምነት ጊዜያዊ የሆኑ ስራዎች የሚበረታቱ ቢሆንም ግን ወደ ቋሚነትና ተቋማዊ በሆነ መንገድ መምጣት እንዳለባቸው እናምናለን። በክረምት የሚሰሩ የተለያዩ ቅድም የጠቀስካቸው ኢኒሽቲቮች ላይ ወጣቶችም ይሳተፋሉ፣ ሌሎች የማህበረሰብ ክፍሎችም ያሳትፋል። ግን በቋሚነት ደግሞ ያ ነገር ቀጣይነት ኖሮት በስትራክቸር መንገድ የተዋቀረ ካልሆነ ጀስት ሞመንት ወይም ደግሞ የአንድ ኤቨንት ውጤት ነው የሚሆነው። በዛ ደግሞ ብዙ ነገሮችን አቺቭ ማድረግ እንችላለን ብዬ አላስብም። ስለዚህ በቀጣይነት ይሄ ነገር ቋሚ የሚሆንበትን መንገድ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት አንድ ላይ በመቀናጀት ይህን ማምጣት ይችላሉ ብለን እናስባለን። እንደ እንደ ራሴ ወጣቶች ማህበር ከፓርትነሮቻችን ጋር በመሆን እንዲሁም ከሌሎችም መንግስታዊ ከሆኑ ተቋማት ከአንድ ላይ በመሆን ይህን በጎ ፈቃደኝነት አገልግሎት የበለጠ ቋሚ የሚሆንበት ወጣቶች ጊዜያቸውን ለማሳለፍ የመጀመሪያ የሚመርጡት በጎ ፈቃደኝነትን ስራ እንዲሁም ደግሞ እራሳቸው የሚገነቡበት የማህበረሰብ አገልግሎቶች እንዲሆኑ እየሰራን ነው የምንገኘው። ለዚህም ደግሞ ሌሎችም እንዲያግዙ እንዲተባበሩን በዚሁ አጋጣሚ ጥሪ ማቅረብ ፈልጋለሁ። ስለዚህ ይሄን ነው የምለው፣ አንድ ላይ እንስራ፣ እንተጋገዝ። በበጎ ፈቃደኝነት ብዙ ስራዎችን መስራት ይቻላል። ወጣቶች ይህንን ስራ መቀላቀል እና ለሌላው ሰው የደስታ የለውጥ ምክንያት መሆን የሚቻል እና እየተቻለ መሆኑን እኛም ያየነውንም። ስለዚህ ቀጣይነት ላለው ነገር አብረን እንስራ ብዬ ነው መጨረስ ምፈልገው። አመሰግናለሁ። እኛም በጣም እናመሰግናለን። የበጎ ፈቃድን ወጣቶች ተሳትፎ በተመለከተ ላነሳ ነው ሀሳብ አስተያየቶትንና በዚህ ዙሪያ ላይ ያለትን በመረዳት በተመለከተ ስላጋሩን አቶ ብሮክ በአሜሪካ ድምፅ የጋቢና አድማጮቻችን ተመልካቾች ተመልካቾች ስም ከልብ አመሰግናለሁ። መልካም ጊዜ ነው ለት አመሰግናለሁ። መልካም ጊዜ አስማማዋየነውን እናመሰግናለን በ19 በ25 እና በ31 ሜትር ባንዶች አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል ካሁን እስከ አራት ሰዓት ደግሞ እንግዱ ወልዴ በሳምንታዊው የሙዚቃ ቃና ዝግጅቱ ለመዝናኛችሁ የመረጣቸውን ዜማዎች እየጋበዘ አብሯቸው ያመሻል መልካም ቆይታ የተመኘው መስመሩን ለልቀቅለት ጤና እስጥልኝ እንደምናመሻችሁ። ይህ ሳምንታዊው የሙዚቃ ቀና ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዲህ ወልዴ ነኝ። አብራችሁኝ አምሹ። ፒተር ቢዮርን ኤን ጃን የተባለ ስዊድናዊ የኢንዲ ፖፕ እና ሮክ ባንድ ነው። በባንዱ መሥራች አባላት የመጀመሪያ ስሞች የሚጠራ ነው። ያንግ ፎክስ ይሰኛል ዜማው። የሚሹትን ሰው አግኝተው የስሜት መናበብና መግባባት ተፈጥሮ አብረው ዘልቀው የግለሰቡን መልካም ያልሆነ የኋላ ታሪክ ዘግይተው ከደረሱበት በኋላ አብረው ይቀጥላሉ ወይ ሲሉ እየጠየቁ ይመስላል። ያንግ ፎክስ በፒተር ቢዮርን ኤንጃን ነበር። ፊትስ ኤንድ ታንትረምስ የተሰኘ በእንደ አውሮፓን አቆጣጠር 2008 ካሊፎርኒያ ውስጥ የተመሠረተ አሜሪካዊ የፖፕ ባንድ ነው። አውት ኦፍ ማይ ሊግ የዜማው መጠሪያ ነው። ትንሽ ከኢኮኖሚ አቅሙ በላይ የሆነች ሴት ስለገጠመችው አፍቃሪ ይተርካል። of my league fits in the tantrum's <laughs> number Spanish is a funny a few Enrique Iglesias now. escape እስኬፕ ኤንሪኬ ኢግሌሲያስ ነበር። አምልጠሽ ብትሸሽም ከፍቅር አታመልጭም እያለ ነበር። እንደ አባቱ ሁሊዮ እግሌሲያስ የተዋጣለት ዘፋኝ ነው። አበባዬ ተሾመ ወልዴ የአባት ስም መመሳሰል እንጂ ቤተሰብ አደለንም ከምወዳቸው ዘፋኞች ግን አንዱ ነው አበባዬ የሙዚቃ ቪዲዮ ክሊፕ መጀመሪያ ከተሠራላቸው ተርታ የሚመደብ ይመስለኛል በጥቁርና ነጭ ካሜራ ዘመን የተቀረጸው ቪዲዮ ተሾመ በመናፈሻ አበባ ይዞ ቆንጂት ደግሞ በመናፈሻ ወዲያ ወዲህ ስትልና እስክስታዋን ደግሞ አልፎ አልፎ ስትመታ ያሳያል አበባዬ መውደን አበባዬ i am አበባይ ተሾመ ወልደ ጆሊን ቢዮንሴ ነች። መጀመሪያ የተጫወተችው ግን ዶሊ ፓርተን ነበረች። ዶሊ ፓርተን ባሏ ጆሊን በምትባል ሴት ይነጠቃል ብላ ስለምትሰጋ ሴት ይተርካል። የራሷ ገጠመኝም እንደሆነ ተናግራለች። ዶሊ ፓርተን ጥያቄውን በልመና መልክ ስታቀርብ፣ ቢዮንሴ ግጥሙን ለወጥ አድርጋ አትሞክሪው፣ ተጠንቀቂ እያለች አዝሚዋለች። That was some... ጆሊን ቢዮንሴ ነበረች። ሌሎች በርካታ አቀንቃኞችም ዜማውን ተጫውተውታል። እንጃ አዲስ ለገሰ የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ እናያዝ። እንግዲህ ወል ነኝ ሰላም ሰው ካለ

I'll hold them to the last I'll hold just not alone lonely name of Was will name of you. the So,

I see the light of just جی تو So young men, I you and the when I in the you. in የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ እሁድ በራዲዮ መጽሔት እስከምንገናኝ ያስተናገድኳችሁ ቆንጂት ታየ ነኝ። ሰላም መድህን አደሩ።